ከሳምንታት በፊት በተለይም በተለያዩ ከፍተኛ ትምህርት ተቋማት በስራ ላይ ያሉ ተመራቂ ኢንተርን የሕክምና ተማሪዎች ይዘዋቸው አደባባይ የወጧቸው አጠቃላይ የጤና ዘርፍ ስርዓቱ ይሻሻል፣ ስርዓት ጦነናል፣ የሙያ ፍቃድ እንዳናገኝ በከፍተኛ የማስያዣ ገንዘብ ታስረናል፣ የሚሉና መሰል ጥያቄዎች ጠቅላይ ሚኒስትር ዶክተር አብይ አህመድ ከጤና ባለሙያዎች ጋር ተቀምጠው እንዲወያዩ አድርጓል። ጤና ሚኒስቴርም ፈጣን ምላሽ እንዲሰጥ አስገድዶታል። ለመሆኑ ጥያቄያችሁ ምላሽ አገኘ ወይ ብለን የጠየቅናቸው የሕክምና ተማሪዎች ማህበር ፕሬዚዳንት ዶክተር ምስጋናው ስሜንህ ጤና ሚኒስቴር ጊዜውን የጠበቀ ምላሽ መስጠቱ የሚያስመሰግነው ቢሆንም አብዛኞቹ ጥያቄዎቻችን ግን አሁንም አልተመለሱም ብለዋል። በተለይ ኢንተርን ሐኪሞች የጠየቋቸው ጥያቄዎች አልተነኩም ማለት ይቻላል። እነዚህ ጥያቄዎች መልስ አላገኙም ነው አሁን እኛም ጥያቄ ኢንተርን ሐኪሞችም አሁን በተለያዩ ዩኒቨርሲቲዎች እንደምታዩት አሁንም ድረስ ትግል ላይ ናቸው እና የተደረገበት ምክንያት ደግሞ ምላሳ ለማግኘታችን ነው ማለት ነው። ጤና ሚኒስቴር ባወጣው መግለጫ በሚቀጥሉት ዓመታት የሚመረቁ ሀኪሞች መመደብ እንዲችሉ ክልሎች በጀትና ተጨማሪ መደብ እንዲያስፈቅዱ ስምምነት ላይ መደረሱን፣ በፌዴራል ሆስፒታሎች ሲቆረጥ የነበረው የትርፍ ሰዓትና የጥቅማጥቅም ክፍያ ታክስ ከግንቦት 2011 ጀምሮ በፌዴራል እንዲሸፈን፣ የሙያ ፍቃድ ለማግኘት ይጠየቅ የነበረው የተጋነነ ክፍያ ከዚህ ወር ጀምሮ እንዲቀር መወሰኑን ይፋ አድርጓል። ይህ ለባለሙያዎቹ እንደ ድል መሆኑንም ዶክተር ምስጋናው ተናግረዋል።

አርባ ስምንት ሺህ ብር ወይ ሀምሳ ሺህ ብር አካባቢ ነው የሚጨርሰው የተማርንበት ኮቸሪንግ የምንፈርመው። ይህ ሆኖ ሳለ በኮቸሪንግ ምክንያት አራት መቶ ሰባ ሺህ ብር ከፍለን ነው ዶክሜንታችን ወይም የተማርንበትን ላይሰንስ እንድንወስድ የሚደረገው ከዚህ በፊት ማለት ነው። አሁን እሱ ነገር ከዚህ በኋላ አይኖርም መባሉ ትልቅ ድል ነው ማለት ይቻላል። ሚኒስቴሩ የግል የጤና ተቋማትን ለመክፈት ሲጠየቁ የነበሩ ውስብስብ መስፈርቶች እንዲሻሻሉም ወስኗል። ይሁንና የጤና ባለሙያዎቹ የተወሳሰቡ ችግሮች ሁሉ መነሻው የጤና ስርዓቱ በመሆኑ ሊስተካከል ይገባል ባል የሚለው ጥያቄያቸው ጎልቶ የተንጸባረቀ ነው። የሕክምና ስርአቱ በጣም የረዥና ረዥም አመት ነው ያገለገለ ሰዓት ሆስፒታሎች ያለው የአስተዳደር ሁኔታ አወቃቀሩ አግባብ ያለው ሕክምና እየተሰጠ አይደለም ነው ኛ ጥያቄ። ይሄ ደግሞ ሊመጣ የቻለው ስርአቱ ነው፣ የአስተዳደር ስርአቱ ማኔጅመንቱ ላይ ያለው ችግር ነው በዋነኝነት ሐኪሙ በጣም ረዥም ሰዓት ለፍቶ የለፋውን ያክል ማህበረሰቡንም የጤና ሚኒስቴር ነባሩ የጤና ፖሊሲ እንዲከለስ ተወስኖ ውይይት እየተደረገ መሆኑን ጠቁም አድርጎ አልፏል። ጠቅላይ ሚኒስትር ዶክተር አብይ አህመድም ከባለሙያዎች ጋር ባደረጉት ውይይት ከ16 ዓመታት በፊት የተረቀቀው ፖሊሲ በወቅቱ ጠቃሚ የነበርና መከላከልን መሰረት ያደረገ ቢሆንም አሁን ከተላላፊ በሽታዎች በላይ የሆኑ ችግሮች ስላሉ ፖሊሲው የማይሻሻልበት ምክንያት የለም የሚል ምላሽ ሰጥተዋል። ከእናንተ ወዲያ መነሳ ችሏል። ብዙ ችግር የለውም። ጤናን የጤና ሙያተኛን የጤና ኤንቫይሮመንትን እና ተገልጋዩን ሴንተር ያደረገ መሆን አለበት ፖሊሲ። እናንተ የዘነጋ ከሆነ የሚቀርብ ነገር አለ ማለት ነው። አሁን ደግሞ ካንሰርም፣ ልብም፣ ደም ብዛትም፣ ስኳርም ገዳይ ነው። ሪቫይዝ ማድረግ ይቻላል፣ ችግር የለውም። የኢንተርን ተማሪዎች ጥያቄ ለጠቅላይ ሚኒስትሩ አልቀረቡም፣ ውክልናም አልነበረንም የሚለው የሕክምና ተማሪዎች ማህበር መሆን የነበረበት አጠቃላይ ችግሮችን ከሚያሳዩ ተወካዮች ጋር መወያየት ነበር ብሏል። ፕሬዚዳንቱ ዶክተር ምስጋናው ስሜነህ ሚጠየቅ ነው። መልኩም ምላሽ ያልተሰጡ ነገሮች አሉ፣ አልተፈቱንም። ስለዚህ እነዚህ ጥያቄዎቻችን መልስ እስካገኙ ድረስ መጠየቃችን አናቁም። ኮሚቴው መመለስ ከቻለ ሲመልስልን ድረስ ጥያቄያችን አግባብ ባለው ሁኔታ ሰላማዊ በሆነ መልኩ ጥያቄያችን እናቀርባለን። ይፈታል ብለን እናስባለን። የዩኒቨርሲቲ ሆስፒታሎች ከሳይንስና ከፍተኛ ትምህርት ሚኒስቴር ስር ወጥተው በጤና ሚኒስቴር ይመሩ የሚለው ሌላኛው መሰረታዊ ጥያቄ ነበር። ይህንን ጉዳይ በቅርቡ መፍትሔ እንዲያገኝም እንደሚሰራም ጤና ሚኒስቴር አስታውቋል። ለዲደብልዩ ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ።